ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 እና በ25 ሜትር ባንድ እንዲሁም በናይል ሰዓት የሚተላለፈው ፕሮግራም አሁን ጀመረ። ሰላም፣ ጤና ስጥልን፣ እንደምናመሻችሁ ሁለቱ ማክሰኞ ሚያዝያ 7 2006 ዓ ም ከዋሽንግተን ዲሲ አስተናጋጆቻችሁ ቆንጂት ታዬና አዲሱ አበበ ነን። ለዓመታት በጅቡቲ ታስረው የቆዩ 267 ኤርትራውያን ስደተኞች ተለቀው ዩኤንኤችሲአር ተረከባቸው። አሊ አዲ ነው የሚባለው። አሊ ሸቢህ የምትባል አነስተኛ ከተማ አለች። የምንሰፍርበት ቦታ ከከተማዋ በጣም ሩቅ ነው። ለኢትዮጵያ ድንበር ግን ቅርብ ነው። ሓጎሰይ ወሰን የብሎን ናይዞም ሰባት እዚኣቶም ገለ ስጋዕ ሽዱሽተ ዓመት ተኣሲሮም ዝነበሩ እዮም ደስታዬ ወሰን የለውም። እነዚህ ሰዎች ለስድስት ዓመታት ያህል ታስረው የቆዩ ናቸው። ቀደም ያለው ከተለቀቁት አንዱ አቤል ተመስገን እንዲሁም እንዲለቀቁ በረሃብ አድማ ጭምር የተሟገተችላቸው ኤልሳ ጭሮንን ድምጽ ነው። ኋላ ላይ የሰማችሁት የምሽቱ አብይ ርዕስ ነው። ሰማያዊ ፓርቲ የኢትዮጵያ መንግስት በተሳሳቱ ፖሊሲዎች ምክንያት ለተፈጠሩት ችግሮች በአስቸኳይ መፍትሄ እንዲሰጣቸው ያ ካልሆነ ግን ስልጣኑን እንዲለቅ የሚጠይቅ ሰልፍ እየጠራለሁ አለ። የምሽቱ አንዱ ዘገባችን ይሆናል። በደቡብ ሱዳን ነዳጅ አምራቿን ቤንቲዩ ከተማን ተቃዋሚዎች ተቆጣጠሯት የሚል ዘገባም አለን። ሀኪሞን የጠይቁ ንግድና ምጣኔ ሀብት እንዲሁም ግብርና ለሁለተኛው ክፍለ ጊዜ ተዘጋጅተዋል። የፌዴራሉ አቃቤ ሕግ ከሁለት ወራት በፊት የኢትዮጵያ አየር መንገድ ንብረት የሆነውን አውሮፕላን ወደ ጄኔቫ ከተማ የወሰደውን ረዳት አብራሪ ኃይለመድህን አበራን በማገት ወንጀል ከሰሰ። በመቶ ሺዎች ዩሮ የሚገመት ጉዳት መድረሱን በክሱ ላይ ተመልክቷል። መለስካቸው አምሀ ተከታዩን አጭር ዘገባ ልኮልናል። የካቲት 9 ቀን 2006 ዓ ም ከአዲስ አበባ በካርቱም ሱዳን በኩል ወደ ሮም ሲበር የነበረውን የበረራ ቁጥር ኢቲ 702 ቦይንግ አይሮፕላን ወደ ጄኔቭ እንዲያመራ ያደረገው ረዳት አብራሪ የኃይለመድን አበራ በፌዴራሉ አቃቢ ህግ ሁለት ክሶች ቀርበውበታል። በአንደኛው ክስ የአውሮፕላኑን የመዳረሻ አቅጣጫ ያለ አግባብ በማስቀየር ከኢትዮጵያ አየር መንገድ ፈቃድ ውጪ ወደ ስዊዘርላንድ አየር ክልል ውስጥ በመግባት ተሳፋሪዎችና የአውሮፕላኑ ሰራተኞች ህይወትና ደህንነት አደጋ ላይ እንዲወድቅ አድርጎ በመጨረሻ በጄኔቭ ከተማ ውስጥ ያለመዳረሻው እንዲያርፍ በማድረጉ እና ተሳፋሪዎቹን ለአደጋ በማጋለጡ በፈጸመው በህገወጥ መንገድ በጉዞ ላይ ያለን አውሮፕላን በመያዝ ወይንም ማገት ወንጀል የሚል የወንጀል ድርጊት ዘርዝሮበታል። ሁለተኛው ክስ ደግሞ በህገ ወጥ መንገድ በጉዞ ላይ ያለን አውሮፕላን አስጊ ሁኔታ ላይ መጣል የሚል ነው። የፌዴራል አቃቤ ሕግ የክስ ማመልከቻ እንደሚያመለክተው በዚህ ህገወጥ ወጥ በተባለ ድርጊት ምክንያት የ235336 ነጥብ 42 ዩሮ የሚገመት ጉዳት እንደደረሰ ይጠቁማል። አቃቤ ሕግ ካቀረበው የክስ ማመልከቻ ጋር የሰውና የሰነድ ማስረጃዎቹን ዝርዝርም ማያያዙ ታውቋል። አቃቤ ሕግ በፌዴራል ከፍተኛ ፍርድ ቤት ክስ የመሰረተበት ረዳት አብራሪ የኃይለ መድህን አበራ እስከ ዛሬም አውሮፕላኑን ባሳረፈበት በስዊትዘርላንድ በፖሊስ ቁጥጥር ስር እንዳለ ይታወቃል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በሊቢያ የዮርዳኖሱ አምባሳደር ትሪፖሊ ውስጥ በታጣቂዎች ታፈኑ። የሊቢያ ውጭ ጉዳይ ሚኒስቴር ባለስልጣናት እንደገለጡት በሁለት መኪኖች የነበሩ ታጣቂዎች ዛሬ ማክሰኞ አምባሳደር ፋዋዝ አል ኢታን ይጓዙበት በነበረ መኪና ላይ ተኩስ ከፍተው እንደወሰዷቸው ገልጠዋል። በጥቃቱም የአምባሳደሩ ሾፌር ቆስሏል። የሊቢያ ውጭ ጉዳይ ሚኒስቴር ቃል አቀባይ ሰይድ አል አስዋር እንደተናገሩት የአምባሳደሩን ደህንነት ለማረጋገጥ በሚያስችል ደረጃ ባለስልጣናት ጉዳዩን በቅርበት እየተከታተሉ ሲሆን በቅርቡም አዎንታዊ ውጤት እንደሚገኝ ይታመናል። የጠለፋዋ ምክንያት በውል ባይታወቅም ሮይተርስ የዜና አውታር አንድ ሊቢያዊ መርማሪን ጠቅሶ እንደዘገበው ጠላፊዎቹ ዮርዳኖስ ውስጥ የታሰረው ሊቢያዊ ዜጋ እንዲፈታላቸው ይፈልጋሉ። ታጣቂዎች ሰሜን ምስራቅ ናይጄሪያ ውስጥ ከሚገኝ የሴቶች ተማሪ ቤት ወደ ሁለት መቶ ተማሪዎችን ማገታቸው ተነግሯል። ያየ የአይን ምስክሮች በሰጡት ቃል መሰረት ቦርኖ ክፍለ ሀገር በምትገኘው ቺቦክ የምትባል ከተማ ላይ ጥቃት ያካሄዱት ታጣቂዎች ዛሬ ማክሰኞ ነው በጠራራ ፀሐይ ጠለፋውን ያካሄዱት። የአካባቢው ፖሊስም የተፈጸመውን ጠለፋ እውነትነት አረጋግጦ ለእገታው ኃላፊነት የወሰደ ወገን ስለመኖሩ ግን የተሰጠ መግለጫ የለም። ግብፅ ዋና ከተማ ውስጥ የፈነዳ ቦምብ ሁለት የፖሊስ መኮንኖችን አቆሰለ። ባለስልጣናት እንደገለጡት ዛሬ ማክሰኞ ማዕከላዊ ካይሮ ውስጥ የደረሰው ፍንዳታ ኢላማ ያደረገው በአንድ የደህንነት ፍተሻ ኬላ ላይ ነው። የግብፅ ወታደራዊ መሪዎች እስላማዊውን ፕሬዚዳንት መሐመድ ሞርሲን ከስልጣን ካስወገዱ ወዲህ አክራሪ ነውጠኞች ተከታታይ የቦምብ ጥቃት ማካሄዳቸው የሚታወቅ ነው። ቀደም ሲል በዚሁ ወር መንግስት እንዳስታወቀው እነዚህ ጥቃቶች ወደ አምስት መቶ ያህል ሰዎች የገደሉ ሲሆን ብዙዎቹም ወታደሮችና የፖሊስ አባላት ናቸው። የደህንነት ኃይሎች በሚስተር ሞርሲ ደጋፊዎች ላይ እርምጃ የወሰዱ ሲሆን በርካታ የሙስሊም ወንድማማችነት አባሎችንም በቁጥጥር ስር አውለዋል። ግብፅ ውስጥ በተቃዋሚዎችና በጸጥታ አስከባሪዎች መካከል የሚካሄድ ዓመፅ አብዛኛዎቹ እስላሞች ለሆኑበት ከአንድ ሺህ በላይ ለሆኑ ሰዎች ሞት ምክንያት ሆኗል። ምዕራብ አፍሪቃ ውስጥ በተዛመተው የኢቦላ ወረርሽኝ የሞተው ሰው ቁጥር ቢያንስ 121 መድረሱን የዓለም የጤና ድርጅት ደብልዩ ኤች ኦ አስታወቀ። ደብልዩ ኤች ኦ እንዳስታወቀው የጊኒ የላይቤሪያና የሌሎች በበሽታው የተያዙ አገሮች የጤና ጥበቃ ሚኒስትሮች ወደ 200 የሚሆኑ ሰዎች መታመማቸውን ወይም በሽታው እንዳለባቸው መጠርጠራቸውን አመልክተዋል። የሚበዙት ሰለባዎች 108ቱ ሞተው 168 ሰዎች በበሽታው በተያያዙበት በጊኒ ሲሆን፣ ላይቤሪያ በበኩሏ 13 ሰዎች እንደሞቱባት አስታውቃለች። ዛሬ ማክሰኞ ይፋ የሆኑ ዘገባዎች እንዳመለከቱት የጋምቢያ ባለስልጣናት አውሮፕላኖቻቸው በሽታው ካለባቸው ሀገሮች መንገደኞችን እንዳይጭኑ ትዕዛዝ አስተላልፈዋል። ደቡብ አፍሪካዊ ሯጭ ኦስካር ፒስቶሪየስ ፍቅረኛውን በስህተት ሳይሆን ሆን ብሎ ነው የገደላት በማለት አቃቤ ሕግ ጌሪኔል ቃላቸውን ለፍርድ ቤት በመስጠት የጀመሩትን መስቀለኛ ጥያቄ ማጠቃለዋል። በደቡብ አፍሪካዊ ሯጭ ኦስካር ፒስቶሪየስ እና በአቃቤ ሕጉ ጌሪኔል መካከል ሲካሄድ ከቆየው የመስቀለኛ ጥያቄ የዛሬ ማክሰኞ የፍርድ ቤት ውሎ ለአምስተኛ ጊዜ መሆኑ ነው። ኦስካር ፒስቶሪስ ፍቅረኛው ሪቫ ስቲንካምፕ የሞተችው ሆን ብሎ በተኮሰባት ጥይት ሳይሆን ወሮ በላ ቤቱ ውስጥ የገባ መስሎት በተኮሰው ጥይት እንደሆነ ቃሉን ለፍርድ ቤት መስጠቱ ይታወቃል። መጸዳጃ ቤት ውስጥ ገብታ ተደበቀች። አንተ ግን እርሷን ለመግደል ብለህ ባቀባበልከው ሽጉት ገደልካት። አይደለም እውነት አይደለም፣ ክብርት ሆይ። ያን ያደረግከው ያን ያደረግከው ከዚያም እርግጥ ነው በኋላ በሰራኸው ስራ ጸጸት። እውነት አይደለም፣ ክብርት ሆይ። ፍላጎት እሷን መግደል ነበር። ያንን ደግሞ ታውቃለህ በደንብ። ይሄ ተቃራኒው ነው ክብርት ሆይ። የፒስቶሬስ ተከላካይ ጠበቆች ታዲያ ሊያቀርቡ ካቀዷቸው አስራ እስከ 17 የሚሆኑ ምስክሮች ፒስቶሪየስ ሁለተኛው መሆኑ ነው። ፒስቶሪየስ ጥፋተኛ ነው ተብሎ ከተፈረደበት ከ25 ዓመት እስራት ይጠብቀዋል። አድማጮች ዜናው የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። አልጄሪያውያን የወቅቱ ፕሬዚደንት አብድል አዚዝ ቡተፍሊካ ያሸንፋሉ ተብሎም በሰፊው በታመነበት ፕሬዚደንታዊ ምርጫ የፊታችን ሐሙስ ድምፃቸውን እንደሚሰጡ ተገልጿል። ባለፈው ዓመት በደም ግፊት ሕመም አደባባይ ያልታዩት የ77 ዓመቱ ቡቴፍሊካ በዚህኛው ምርጫ ካሸነፉ የአሁኑ ለአራተኛ ጊዜ መሆኑ ነው። የገዢው ብሔራዊ የነጻነት ግንባር ፓርቲ ድጋፍ ያላቸውም ቡቴፍሊካ አምስት የተቃዋሚ መሪዎች እየተፎካከሯቸው መሆኑም ታውቋል። የአትላንቲክ ካውንስል የአፍሪቃ ማዕከል ዲሬክተር ፒተር ፋም ለቪኦኤ በሰጡት ቃል ምርጫው ላይጄሪያ አንድ ለውጥ ያመጣል ተብሎ የማይታሰብ ነው ይላሉ። ላለፉት 20 ዓመታት ስልጣን ላይ የነበረ መሪን እዚያው ስልጣኑ ላይ የማቆየት ሂደት ነው ያሉት ፒተር ፋም፣ በዚህ ምርጫ ተብዬ ዲሞክራሲያዊ ለውጥ ወይም የስልጣን ሽግግር መጠበቅ ከምኞት ያለፈ አይሆንም ብለዋል። በመጨረሻም የቦስተን ማራተን ፍንዳታ አንደኛ መታሰበ የዩናይትድ ስቴትስ ምክትል ፕሬዚዳንት ጆ ባይደንም ዛሬ ማክሰኞ በስፍራው ተገኝተው በበዓሉ መታሰቢያ ስነ ስርዓት ላይ ንግግር እንደሚያደርጉ ታውቋል። በተያዘው መርሃ ግብር መሠረት የቦስተኑ ከንቲባ ማርቲን ዋልሽና የማሳቹሴትሱ ገዢ ዲቫል ፓትሪክ ንግግር በሚያደርጉበት ስነ ስርዓት ላይ ነው የምክትል ፕሬዚዳንት ባይደን ንግግርም የሚቀርበው። የቦስተኑ ፍንዳታ ሶስት ሰዎች ገድሎ ሌሎች ከ250 በላይ ማቁሰሉ አይዘነጋም። በፍንዳታው ከተያዙት ሁለቱ ወንድማማቾች ታመላን የተባለው በፖሊሶች አደን ተተኩሶበት ሲሞት፣ ዞካር የተባለው ግን በቁጥጥር ስር ይገኛል። በመጪው ህዳር ፍርድ ቤት የሚቀርበውና ሰላሳ የወንጀል ክሶች የተመሰረቱበት ዞካር የሞት ፍርድ ነው የሚጠብቀው ተብሏል። ዜናው አበቃ። አድማጮች በ22ና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፈውን የማክሰኞ ምሽት ፕሮግራማችንን ነው የምታደምጡት። አስተናጋጆቻችሁ ቆንጆ ይታየና አዲስ አበበ ነን። ይሄ ነገር እንደው ዝም ብሎ ለፖለቲካ መቃወም ሀሳብን ለመግለጽ የሚደረግ ነገር ሳይሆን ስር የሰደደ የአገር ችግር የመኖር ያለመኖር የህልውና ጥያቄ ሆኗል። ስለዚህ እነዚህን ጥያቄዎች መንግስት በአስቸኳይ መመለስ አለበት። የፖሊሲ ማስተካከያዎች ማድረግ አለበት። ይሄንን ደግሞ አልችልም ካለ ስልጣን ለሰጠው ህዝብ አካል አድርጎ ስልጣኑን መልቀቅ አለበት የሚል አሰባለኝ። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ዛሬ ከሰጡት መግለጫ የተቀነጨበ ነው። ዘገባም አለን። በመግቢያው እንዳልነው ሀኪሞን ይጠይቁ፣ ንግድና ምጣኔ ሀብት እንዲሁም ግብርና በኋለኛው የዝግጅት አጋማሽ ሊቀርቡ ተሰናድተዋል። አስተያየቶቻችሁ እንዲሁም የአሜሪካ መዝናኛ ቅንብርም ይኖረናል። አሁን ወደ ምሽቱ አብይ ርዕስ ጅቡቲ ውስጥ በእስር የቆዩ 267 ኤርትራውያን ተለቀው የተባበሩት መንግስታት ድርጅት የስደተኞች አገልግሎት ዩኤንኤችሲአር እንደተረከባቸው የሀገሪቱ ፕሬዝደንታዊ አማካሪ ነጂብ አሊ ጣሂር ገለጹ። ከኤርትራ ወታደራዊ ኃይል የከዱና ከስድስት አመታት በፊት በኤርትራና በጅቡቲ መካከል በተካሄደው ጦርነት የተማረኩ እንደሚገኙባቸው ነጂብ አሊ ጣሂር ጠቁመዋል። ከተፈቱት ሁለት ኤርትራውያንን እና ለእነሱ መብት ስትሟገት የቆየችውን ኤልሳ ጭሮንንም አነጋግረናል። ኤርትራውያኑ በመሰረቱ በጅቡቲ ጥበቃ ስር ነው የነበሩት። 19 የሚሆኑ ምርኮኞች ደግሞ በጊዜያዊ መልክ በጅቡቲ ጥበቃ ስር ይቆያሉ ሲሉ ነጅብ አሊ ጣሄር አናዱሉ ለተባለው የቱርክ የዜና አገልግሎት ተናግረዋል። ስለ ጅቡቲ የጦር ምርኮኞች የሰማነው ነገር ባይኖርም እዚህ ያሉት ኤርትራውያን ወደ ሀገራቸው የሚመለሱበት መንገድ እንዲያመቻች ከዓለም አቀፍ የቀይ መስቀል ኮሚቴ ጋር እንዲነጋገሩ አድርገናል ብለዋል ፕሬዚዳንታዊ አማካሪ። ጅቡቲና ኤርትራ ሁለት ጊዜ የድንበር ግጭት አካሂደው እንደነበር ይታወቃል። ከጅቡቲ እስር ቤት ከተለቀቁት ኤርትራውያን መካከል አንዱ የሆነው ነብዩ የሚሰፍሩበት ቦታ ምን እንደሚመስል ተጠይቆ ብዙም የሚያውቁት ነገር እንደሌለ አስረድቷል። እስካሁን ባለው ጊዜ ያየነው ነገር የለም። እንደ ሰማነው ከሆነ ውሃና የኤሌክትሪክ ኃይል የለውም። አሁን 11 ሰዓት ተኩል ነው። እስካሁን ባለው ጊዜ መብራት አላየንም። ድብልቅም ነው። ሶማሊያውያን፣ ኤርትራውያንና ኢትዮጵያውያን የተጠለሉበት ቦታ ነው። ያም ሆነ ይህ ግን ከነበርንበት ሁኔታ ይህ እንደሚሻል አያጠራጥርም። ምናልባት እዚህ ያሉት ሰዎችም እንደነበርንበት አይነቶች እንዳይሆኑ እንጂ አቤል የተባለ ሌላ ኤርትራዊም ኤርትራውያኑ አሁን የሚሰፍሩበት ቦታ አሊ አዲ እንደሚባል ገልጿል። ሊ ዝበል ከተማቸው አሊ አዲ ነው የሚባለው። አሊ ሸቢህ የምትባል አነስተኛ ከተማ አለች። የምንሰፍርበት ቦታ ከከተማዋ በጣም ሩቅ ነው። ለኢትዮጵያ ድንበር ግን ቅርብ ነው። ወደ 20ና 30 ኪሎ ሜትር ነው የሚርቀው። በእግር የሚኬድበት ነው ማለት ነው። እናም በበረሃ የመኖር ያህል ነው። ለረጅም ጊዜ የቆየ የስደተኞች ሰፈር ነው። ከ15 ዓመታት በላይ ተጠልለው የቆዩ ኢትዮጵያውያን አሉ፣ ሶማሊያውያንም አሉ። አሁን ድንኳንና ሌሎችም ነገሮችን ሰጥተውናል። ከእነርሱ ጋር ይደባልቁናል ማለት ነው። በኤርትራ ሰብአዊ መብት እንዲከበር ስትሟጎት የቆየችው ኤልሳ ጭሮም በጅቡቲ የታሰሩት ኤርትራውያን የስደተኝነት መብት ተከብሮ ከእስር እንዲወጡም ስትታገል ቆይታለች። በቅርቡ በጅቡቲ የታሰሩት ኤርትራውያን እንዲፈቱ በመጠየቅ ለተወሰኑ ቀናት ምግብ ያለ መብላት አድማም አካሂዳ ነበር። በጅቡቲ ታስሮ የነበሩት ኤርትራውያን በመፈታታቸው የተሰማት ደስታ ወሰን እንደየለው ገልጻለች። ሓጎሰይ ወሰን የዘሎን ናይዞም ሰባት እዚኣቶም ገለ ስጋዕ ሽዱሽተ ዓመት ተኣሲሮም ዝነበሩ እዮም። ደስታዬ ወሰን የለውም። እነዚህ ሰዎች ለስድስት ዓመታት ያህል ታስረው የቆዩ ናቸው። የነበርበትን ሁኔታ ገብቼ አይቸው ነበር። በጣም መጥፎ በሆነ ሁኔታ ነበር የታሰሩት። ከእስር ቤቱ ወጥተው እንደ ማንኛውም ስደተኛ በተባበሩት መንግስታት ድርጅት የስደተኞች አገልግሎት እጅ ገብተው ጉዳያቸው እንዲታይላቸው መሸጋገራቸው በጣም ያስደስታል። ለእኔ በተለይም ለእነሱና ለቤተሰቦቻቸው እንዲሁም ለወዳጆቻቸው በጣም የሚያስደስት ነገር ነው ነው ያለችው ኤልሳ። ኤርትራውያኑ ስደተኞች ከእስር በመለቀቃቸው የጅቡቲ መንግስት ሊመሰገን ይገባዋልን ለሚለው ጥያቄ ኤልሳ ጭሮም ስትመልስ በእስር የነበሩት ኤርትራውያን እንዲፈቱ ለመጠየቅ ከፕሬዚዳንቱ በስተቀር ከሁሉም የጅቡቲ ባለሥልጣኖች ጋር ተገናኝታ እንደተነጋገረች ገልጻለች። ኤርትራውያኑ እስካሁን መታሰር አልነበረባቸውም። በእስር ቤቱ በነበረው መጥፎ አያያዝ ምክንያት ሁለት ኤርትራውያን በእስር ቤቱ ሞተዋል። ስለሆነም የጅቡቲን መንግስት ላመሰግነው አልችልም። ዓለም አቀፍ የስደተኞች ህግንና የአፍሪቃን ቻርተር ፈራሚዎች እንደመሆናቸው መጠን የሚገባቸውን ተግባር ስላልፈጸሙ ላመሰግናቸው አልችልም ስትል ኤልሳ ጭሮም አስገንዝባለች። የደቡብ ሱዳን ተቃዋሚ ኃይሎች ነዳጅ ዘይት አምራቿ የዩኒቲ ግዛት ዋና ከተማ ቤንቲዩን መያዛቸውን አስታውቀዋል። ውጊያው ከተማይቱ ውስጥና በአካባቢዋ እንደቀጠለ መሆኑን የአገሪቱ ጦር ባለስልጣናት ተናግረዋል። አንድ ማንነቱን መግለጽ ያልፈለገ የቤንቱዊ ነዋሪ የተፈጠረውን ሁኔታ ለቪኦኤ በስልክ ነግሯል። የተቃዋሚዎቹ መሪዎች የነዳጅ ዘይት ምርቱን የማቋረጥ ሀሳብ እንዳላቸው አመልክተዋል። በሪፖርተሮቻችን የተጠናቀረ ዘገባ አለ እና ሰሎሞን ያቀርበዋል። የተቃዋሚዎቹ መሪ የቀድሞው የደቡብ ሱዳን ምክትል ፕሬዚደንት የሪያክ ማሻር ቃል አቀባይ የሆኑት ጄምስ ጋትዴት ዳክ ለቪኦኤ በሰጡት ቃል ኃይሎቻቸው ቤንቲዩን መያዛቸውን ተናግረዋል። ከተማዪቱን ዛሬ ጠዋት ላይ ይዘናታል። ከግንባር እየደረሰን ባለ መረጃ መሠረት ከተማዪቱን የተቆጣጠርናት ትላንትናና ዛሬ ከተካሄደ ውጊያ በኋላ ነው። በሌላ በኩል ግን ቪኦኤ ያነጋገራቸው የሱዳን ሕዝብ አርነት ሰራዊት ኤስፒኤልኤ ቃል አቀባይ ኮሎኔል ፊሊፕ አጉየር የመንግሥቱ ኃይሎች ወታደሮች ዛሬ ከሰዓት በኋላ ጭምር ከተማይቱ ውስጥ እንደሚገኙና ውጊያው እንደ ቀጠለ መሆኑን አመልክተዋል። ቤንቲዩ ውስጥ ውጊያው እንደ ቀጠለ ነው። በስፍራው ካለው እዛችን ሪፖርቶችን እየጠበቅን ነው። ቤንቲውን በበላይነት ለመቆጣጠር እየተካሄደ ያለው ፍልሚያ እንደቀጠለ ነው። እስካሁን የደረሰን ጉዳት አስመልክቶ ሁለቱም ወገኖች ምንም መናገር አልፈለጉም። ተቃዋሚዎቹ ኃይሎች በመላ ደቡብ ሱዳን እየተካሄደ ያለውን የነዳጅ ዘይት ምርት ለማስቆም እየሞከሩ መሆኑን ቃል አቀባያቸው ጋትዴት አረጋግጠዋል። ዩኒቲና አፐር ናይል ስቴቶች ውስጥ በድፍድፍ ዘይት ብዝበዛና ምርት ላይ የተሰማሩ የውጭ ኩባንያዎች ሥራቸውን እንዲያቆሙና እንዲዘጉ የአንድ ሳምንት ጊዜ ሰጧቸው መሆኑንም ጋትዴት አክለው ገልጸዋል። መንግስቱ ተጨማሪ የጦር መሳሪያዎችን ለመግዛት የሚያውለውን ገንዘብ ከዘይቱ ሽያጭ እንዲያገኝ ፈጽሞ አንፈልግም ብለዋል። ቃል አቀባዩም ደቡብ ሱዳን ውስጥ የሚገኙት የተባበሩት መንግስታት አቃቢያነ ሰላም ትናንት አስር ዘይት አውጪ የሆኑ የውጭ ሀገሮች ሠራተኞችን ከአካባቢው ማራቃቸውን የኃይሉ ቃል አቀባይ ጆሴፍ ኮንትሬራስ ለቪኦኤ ገልጸዋል። ከመካከላቸው አምስቱ ጉዳት እንደደረሰባቸውና ሁለቱ ላይ የደረሰው ጉዳት እጅግ ብርቱ መሆኑን የመንግስታቱ ድርጅት ቃል አቀባዩ አክለው አመልክተዋል። የብዝበዛና ልማት ሠራተኞቹ ከቤንቲዩ ከተማ 30 ኪሎ ሜትር ወጣ ብሎ በሚገኘው ድፍድፍ ዘይት ማምረቻ ተቋም ላይ ጥቃት ሲሰነዘር በውጊያው መካከል ተጠምደው እንደነበረ ሚስተር ኮንትሬራስ አክለው ገልጸዋል። ጋትዴት ለቪኦኤ በሰጡት በዚሁ መግለጫቸው በተባበሩት መንግስታት ድርጅት ቅጥር ግቢ ውስጥ የሚገኙ ካሏቸው ከ4500 በላይ ከሚሆኑ ስደተኞች መካከል ተቃዋሚዎቹ ኃይሎች ቤንቲዩን በመቆጣጠራቸው ደስታቸውን እየገለጹ ያሉ አሉ ብለዋል። በመንግስታቱ ድርጅት ግቢ ውስጥ ያሉ ሲቪሎች እየጨፈሩ፣ እየዘመሩና እልል እያሉ ነው የአማጽያኑን ወደ ከተማይቱ መግባት በደስታ የተቀበሉት። ሲቪሎቹ ከተጠለሉበት ግቢ ስለ መውጣታቸው ግን የተባበሩት መንግሥታት ባለሥልጣኖች ማረጋገጫ አልሰጡም። ሰላም አስከባሪው ልኡክ ኡንሚስ፣ ዩናይትድ ስቴትስና ሌሎችም የዓለም አቀፉ ማኅበረሰብ አባላት ሁለቱም ወገኖች በጸብ ላለመፈላለግ ባለፈው ጥር ውስጥ ለገቡት ግዴታ ባለመገዛታቸው ወቀሳዎቻቸውን እያሰሙ ነው። አዲስ አበባ ላይ ይካሄዳል ተብሎ የነበረው የሰላም ውይይት ሦስተኛው ዙር ለሚቀጥለው ሳምንት ተላልፏል። ሶስተኛው እና የመጨረሻው ዘገባ ላይ ደርሰናል። ሰማያዊ ፓርቲ በአሁኑ ጊዜ በሀገሪቱ የሚታዩ የተለያዩ ችግሮች በመንግስት የተሳሳቱ ፖሊሲዎች ምክንያት የተፈጠሩ ናቸው ሲል ገለጸ። በመሆኑም ለችግሮቹ በአስቸኳይ መፍትሄ እንዲሰጣቸው ያል፣ ካልሆነ ደግሞ ስልጣኑን እንዲለቅ የሚጠይቅ ሰልፍ እጠራለሁ ብሏል። መንግስቱ በበኩሉ በተደጋጋሚ አሉ የተባሉት ችግሮች የተጋነኑ ናቸው ይላል። መለስካቸው አመሀ ቀጣዩን ዘገባ ልኳል። ሰማያዊ ፓርቲ ዛሬ በጽሕፈት ቤቱ በሰጠው ጋዜጣዊ መግለጫ ላይ እንዳመለከተው በመንግስት የሚፈጸሙ ያላቸው ሰብአዊና ዴሞክራሲያዊ የመብት ጥሰቶች እንዲቆሙ በተደጋጋሚ ሲጠይቅ ቆይቷል። በፓርቲው መግለጫ መሠረት እነዚህ ችግሮች ከመፈታታቸው ይልቅ የበለጠ እየተባባሱ በመሄድ ላይ እንደሆኑ በመግለጽ የመንግስትን ዳተኝነት ያማርራል። በአሁኑ ጊዜ በተለይ የውሃ የኤሌክትሪክ ኃይል ስርጭት፣ የቴሌኮሙኒኬሽንና የትራንስፖርት አገልግሎቶች ህዝብን እያማረሩ ናቸው ሲል ይነቅፋል። እነዚህ ችግሮች ግን መሠረታቸው ጠለቅ ያለ ምልክቶች ብቻ መሆናቸውን የፓርቲው ሊቀመንበር አቶ ይልቃል ጌትነት ያብራራሉ። ይሄ የችግሩን መኖር ቨሪፋያብል ኢንዲኬተርስ የምንላቸው እንጂ በራሳቸው ችግሮች አይደሉም እና አሁን አሁን ግን እየተባባሱ መጥተዋል መፍትሄ አለማግኘቱን እና የሀገሪቷ የተሳሳተ ፖሊሲ መንግስት የሚከተለው አጠቃላይ የቁጥጥር ፖሊሲ እና የግል ሴክተሩንም አለማሳተፍ፣ ተቋማትንም ጨምድዶ የመያዝ የህዝቡንም ፍላጎት በሚመጥን አይነት ፖሊሲ ያለመንደፍ ነገር የተፈጸሙ ነገሮች እንጂ በራሳቸው ችግር ስላደሉ እነዚህን ነገሮች የፖሊሲ ማስተካከያ አድርጎ መንግስት እንዲያስተካክል ነው የምንጠይቀው አሁንም እንደ አቶ ይልቃል አገላለጽ አሁን ፓርቲው ለሚያዝያ 19 ቀን 2006 ዓ ም ሊያደርግ አቀደው ህዝባዊ ሰላማዊ የተቃውሞ ሰልፍ ሁለት ገጽታ አለው ይላሉ። በአንድ በኩል ዴሞክራሲያዊ ሂደትን ማስጠበቂያ መሆኑን የሚናገሩት አቶ ይልቃል የተቃውሞ ድምፅን ማሰማት ፖሊሲዎችን ለማረም ዴሞክራሲያዊ ስርዓትን ለማረጋገጥ ይበጃል ብለዋል። ኢህአዴግ ዴስፐሬት ሙቭ ነው፣ በቃ አቅቶታል። ይህንን በሙሉ ልብ ነው ኢህአዴግ አገሩ አቅቶታል። የህዝብን ይሁንታ አጥቷል። ስለዚህ በፍጥነት አገሩንም ሳይጎዳ ኢህአዴግም ደክምኮ ያለበትን ነገር እስከዛሬ ሳያጣ አንድ አይነት የተለየ አማራጭ መንገድ መፈለግ አለበት። ይህን እንዲያደርግ ደግሞ ህገ መንግስቱ በሚያዘው መሰረት ለዲሞክራሲ መሰረታዊ መርሆች ከሆኑት በአምስት ዓመት ውስጥ ምርጫ ከማድረግ በተጨማሪ ይሄ የተሰጠ ስልጣን እንዳይባክን የመቆጣጠር ዘዴው ዘራይቱ ዲሞንስትሬት ዘራይቱ ፕሮቴስትና። ይሄንን ለመንግስት ማሳወቅ ነው። ይሄን በህገ መንግስት ተፈቅዷል። ይሄንን እንዲያደርግ ዲሞክራሲን የመጠበቅ አንዱ አካል ነው ይሄ ሰልፍ። ይሁን እንጂ የዚህኛው ሰልፍ አላማ ይሄ ብቻ እንዳልሆነም ሊቀመንበሩ ጠቁመዋል። ሰልፉ ከዚያም በላይ እንደ ሀገር ህሉናን አጠያቂ የሚያደርጉ ሁኔታዎቹም ስለተፈጠሩ አስፈላጊ ሆኗል። አገራዊ ችግር ሆኖ ስራን የሚያቆም ባንኮች ስራ አይሰሩም። መብራት የለም። ሁሉም ነገር አይሰራም። ኢንተርኔት ቁሟል። ስልክ ቁሟል። ትራንስፖርት የለም። ስለዚህ አገሩ እንደ ሀገር ቆም ነው። ከዚህ በላይ ችግር ሊኖር አይችልም። በአንድ ሀገር ውስጥ መንግስት ባለበት ሀገር ውስጥ እንዲህ አይነት ችግር ሲፈጸም በእውነት የሀገሩንም ጤነኝነት አያሳይም። ይሄ ነገር እንደው ዝም ብሎ ለፖለቲካ መቃወም ሀሳብን ለመግለጽ የሚደረግ ነገር ሳይሆን ስር የሰደደ የሀገር ችግር የመኖር ያለመኖር የህልውና ጥያቄ ሆኗል። ስለዚህ እነዚህን ጥያቄዎች መንግስት በአስቸኳይ መመለስ አለበት። የፖሊሲ ማስተካከያዎች ማድረግ አለበት። ይሄንን ደግሞ አልችልም ካለ ስልጣን ለሰጠው ህዝብ አካል አድርጎ ስልጣኑን መልቀቅ አለበት የሚል አሳብ አለኝ። በእነዚህ ጉዳዮች ላይ በተለያዩ ደረጃዎች የሚገኙ የመንግስት ባለስልጣናት መልሶች ሲሰጡ ቆይተዋል። የዜጎችን መፈናቀል በተመለከተ ጠቅላይ ሚኒስትሩ አቶ ኃይለማርያም ደሳለኝ በአንድ ወቅት ለፓርላማው በሰጡት ማብራሪያ የዜጎችን ከኖሩበት መፈናቀል ሳያስተባብሉ፣ ይህንን የፈጸሙ ግን ኪራይ ሰብሳቢ የበታች ካድሬዎች ናቸው ሲሉ ድርጊቱን አውግዘው እንደ ነበር አይዘነጋም። ድርጊቱን በፈጸሙት ላይም ህጋዊ እርምጃ እንደሚወሰድ ጠቁመው ነበረ። ከዚህም በላይ የተበደሉት ዜጎች እንደሚካሱና ወደ ነበሩባቸው ቀዬዎች እንደሚመለሱም ቃል ገብተዋል። የስልክ፣ የኤሌክትሪክ ኃይል ስርጭት፣ የመጓጓዣና የውሃ አገልግሎቶችን በተመለከተም ጠቅላይ ሚኒስትሩ ከፓርላማ አባላት በተጠየቁት መሰረት ሲመልሱ ያለው ችግር እንደተጋነነ ጠቆመው፣ ችግሮቹ በተለያዩ አካባቢዎች በተለያየ ደረጃ እንደሚታዩ ግን አልካዱም። በተለይም በአዲስ አበባ ከተማ የሚታየውን የውሃና የኤሌክትሪክ ኃይል ስርጭትን እንዲሁም የቴሌኮሚኒኬሽን አገልግሎትን በተመለከተ መፍትሄ ለመስጠት ጥረት እየተደረገ እንደሆነ መግለጻቸው ይታወሳል። በተለይ የእጅ ስልክ አገልግሎትን በተመለከተ በስድስት ወራት ውስጥ መፍትሄ እንደሚያገኝ በእርግጠኝነት ተናግረዋል። የሁሉም የመንግስት ባለስልጣናት ተመሳሳይ መልስ ግን የሀገሪቱን ችግሮች በአስተማማኝና በዘላቂነት የመፍቻ ጉዞ እንደተጀመረና የተጠቀሱትን ችግሮችና ሌሎችንም ጨምሮ በእርገትና ለውጥ እቅዱ ድህነትን ማጥፋት መሆኑን የሚገልጽ ነው። መለስካቸው አማሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች ዜናውን የዜና ትንታኔውን አደመጣችሁ። በአሁን ሰዓት ጊዜያችንን ስለገፋን ወደ ኋላ ቆይተነዋል። ጊዜ ካለ ለማሰማት እንጂ የእናንተ አስተያየት አልተደመጠም። በቀጥታ የምንሄደው የአሜሪካ መዝናኛ ቅንብር ነው። የዛሬውን የምታዘጋጀው የሚያዘጋጀችው ቆንጅት ቆንጀት ታየነች። በዚህ በዩናይትድ ስቴትስ በዋሽንግተን ዲሲ በዚህ በሚያዚያ ወር የአንዲት ታላቅ የሙዚቃ ሰው ህይወት እየታሰበ ነው። የማን? ከሃያኛው ምዕት ዓመት እጅግ ስመጥር ጥቁር አሜሪካውያን ድምፃውያን አንዷ የሆነችው የሜሪያን አንደርሰን ታሪካዊ የሙዚቃ ዝግጅት ሰባ አምስተኛ መታሰቢያ ነው። ያ ታሪካዊ የሙዚቃ ዝግጅቷ ሜሪያንን በዩናይትድ ስቴትስ የቀለም ልዩነት እንዲወገድ በተካሄደው ትግል ውስጥ ታላቅ ስፍራ አሰጥቷታል። እናም የቪኦኤው ክሪስ ሲምኪንስ እንዳጠናቀረው ይህችን የአሜሪካን ዘፈኖችና መዝሙሮች ለዓለም ያስተዋወቀች ኮከብ ለማሰብ አድናቂዎቿ ተሰባስበዋል። እነዚህ የሁለተኛ ደረጃ ትምህርት ቤት ተማሪዎች እየዘመሩ የዛሬ ሰባ አምስት ዓመት የዘር መድሎን እምቢኝ ብላ ድል ያደረገችውን ሜሪያን አንደርሰንን አከበሯት። ሜሪያን አንደርሰን እንደ አውሮፓውያን አቆጣጠር በመያዝያ 1939 ዓ ም በወቅቱ ፕሬዚደንት ፍራንክሊን ሩዘቨልት እና በባለቤታቸው እገዛ እዚህ ዋሽንግተን የፕሬዚደንት ሊንከን መታሰቢያ ሐውልት ደረጃው ላይ የሙዚቃ ድግስ ማካሄድ እንድትችል ተፈቀደ። እነሆ ያም ድምፃዊቱ በተከታታይ ከሰበረቻቸው በርካታ የቀለም መድሎ አጥሮች አንዱ ሊሆን በቃ ይህ የሊንከን መታሰቢያ ሐውልቱ የደጅ ላይ ኮንሰርቷ የተዘጋጀው ሜሪያን ጥቁር በመሆኗ ምክንያት በአቅራቢያው በሚገኘው ኮንስቲቲዩሽን ሆል በተባለው አዳራሽ ለማዘጋጀት ፈቃድ ከተነፈገች በኋላ ነው። በዚህ ምክንያት ከህዝብ የበረታ ነቃፋና ተቃውሞ ወረደ። በሊንከን ሜሞሪያል ላይ በተዘጋጀው ነጻ ኮንሰርቷ ላይ ከ75 ሺ የሚበልጥ ህዝብ ተገኘ። አንደርሰን ከዚያም በቀደሙት ዓመታት አውሮፓ ውስጥ ታዋቂ ነበረች። ይሄኛው ዝግጅቷ ግን ይበልጡን ስሟን አገነነው። የዋሽንግተን ፐርፎርሚንግ አርትስ፣ የዋሽንግተን የኪነ ጥበባት ባለሙያዎች ማህበር የሙዚቃ ዲሬክተር ስታንሊ ተርስተን የሙዚቃ ድግስ የኮንሰርትን አሰራር ላለማ አሳየች። ከዚያ ቀድሞ የማኅበረሰብ ዜማ ተደርጎ ይታይ የነበርን የኒግሮች መንፈሳዊ መዝሙርን ታሪክ አስተዋወቀች። ሜሪያን አንደርሰን በአሜሪካ የሲቪል መብቶች ንቅናቄና የቀለም መድሎ ለገጠማቸው ጥቁር አርቲስቶች ዘንድ ትልቅ ስፍራ ተሰጣት። አሊስ መክመለን በ1963 በተካሄደው ማርች ኦን ዋሽንግተን በተባለው ትዕይንተ ህዝብ ላይ ስታዜም ሜሪያንን ለመጀመሪያ ጊዜ ማየታቸውን ያስታውሳሉ። እኩል መብት፣ ከበሬታ እንድታምን ያደረገ መናገር ባትፈልግ እንኳን እንድትናገር የሚፈነቅል ዝግጅት ነበር። ድምጽህን ከፍ እንድታደርግና ዙሪያ ያለውን ሰው በመላ ጥቁሮችን ብቻ ሳይሆን ሰዎችን ሁሉ እንድትመለከት ያደረገ ዝግጅት ነበር። ሜሪያን አንደርሰን በኒውዮርኩ ሜትሮፖሊታን ኦፔራ በ955 ዓ ም በማዜም የመጀመሪያዋ ጥቁር ድምፃዊት ሆነች። ቀጥሎም በካርኒጊ ሆል፣ በዋሽንግተን በፕሬዚደንታዊ ቃለ መሐላ ስነስርዓቶች ላይም ታዜም ጀመር። እነሆ ዛሬም ከበርካታ አመታት በኋላ እነዚህ ወጣቶች ስለ ሜሪያን አንደርሰንና አድናቆት ስላተረፉላት ዜማዎቿ እየተማሩ ይገኛሉ። ድምፃዊቱ አኒስ ሙሪሎ አንደርሰንን ለማክበር ፈለጓንም ለመከተል እድል በማግኘቴ አመሰግናለሁ ትላለች። በራሴ መንገድ እንዳዜም አበረታታኛለች። ቃላት እየተወራወሩ መታገል መናደድም አያስፈልግም። ስለ ሜሪያን አንደርሰን ሙዚቃ መማር የእሷ ሙዚቃ በመላ ሀገሪቱ ለውጥ እንዲመጣ እንዴት እንዳገዘ ማወቅ አስፈላጊ ነው ይላሉ እነዚህ ወጣት አርቲስቶች። እኛም አንዱን ዜማዋን እናስተዋውቋችሁ፣ ሂስ ጋት ተ ሆል ወርልድ ን ሂስ ሃንድስ ትላለች። In his hands is the wind and rain In his hands he's got the whole world in his hands He's got the lion man right In his hands he's got the gambling man right In his hands he's got the crapshoot man In his hands he's got the whole በጣም ጥሩ ነው። በተለይ ለዚህ ለህማማቱ ሰሞን ጥሩ ዜማ ነው የመረጥሽ። በትክክል ማን ለቴሌም ስለው ነበር የህማማት ሰሞን ነው እና በአጋጣሚ የአሜሪካ መዝናኛ ዝግጅታችን ለህማማቱ የሚሆን ዜማ ተስማምቷል። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ሶስት ሰዓት ከሰላሳ ሁለት ደቂቃንን ወደ ሁለተኛው አጋማሽ ተሸጋግረናል። ቀዳሚው ዝግጅት ሐኪሙን ይጠይቁ ሐኪሞን ይጠይቁ ስሊፕ አፕኒያ በመባል በሚታወቅ የህመም ሁኔታ ዙሪያ ከአድማጮች ለቀረቡ ጥያቄዎች የባለሙያ ማብራሪያ የተሰጠበት የመጨረሻ ክፍል ነው። ይዘው የቀረበው ማብራሪያውን የሚሰጡን ዶክተር ደረጀ ሳህሌ ናቸው በዚህ በዩናይትድ ስቴትስ በቴክሳስ ፎርትወርት የሳንባና ከእንቅልፍ ጋር የተዛመዱ የጤና ሁከቶች ሐኪም ናቸው። አሉላ ከበደ ነው ያነጋገራቸው። ባለፈው ዝግጅቱ ያነሳውን ነጥብ መለስ ብሎ በማስታወስ ይጀምራል አሉላ ዶክተር ደረጀ፣ ለመሆኑ ለዚህ በእንቅልፍ ወቅት ትንፋሽ እንዲቋረጥ ወይም ደግሞ ትንፋሽ በማጠሩ ምክንያት ከእንቅልፍ ናጥበው እንዲነቁ የሚያስገድድ ችግር የሚያጋልጡ በጥናት የታወቁ መንስኤዎች አሉ? ካሉስ የትኞቹ ናቸው? ያው ለችግሩ የሚያጋልጡ ቅድመ ሁኔታዎች በዋናነት የሚታወቀው የሰውነቱ ውፍረት መጨመር ነው። ያ ማለት በሰው ከሰውየው ቁመት አንጻር፣ የሰውየው ውፍረት ወይም በእንግሊዝኛው በዲማስ ኢንዴክስ ይሉታል በዛ አይነት ውፍረት ከቁመታቸው አንጻር ብዙ ወፍራም የሆኑ ሲሆን እንደዚሁ የአየር ቧንቧቸው አካባቢ የሚጠራቀመው የስብ ወይም ፋት ቲሹ ለእንዲህ አይነቱ ነገር ያጋልጣል። ሁለተኛው ግን አንዳንድ ሰዎች መጠነኛ ጥሩ የሰውነት አቋም እያላቸው ውፍራም ሳይሆኑ ማለት ነው፣ በተፈጥሮ እንዲሁ የአየር ቧንቧቸው ፍጥረት ችግር ያለበት ይሆንና አፈጣጠሩ እንደዚሁ ችግር ሊኖረው ይችላል። እነዚህ ጥቂቶች ናቸው። በአብዛኛው ግን የሰውነት ውፍረት ነው የመጀመሪያው ቅድመ ሁኔታ። አንድ ሰው ለዚህ ህመም ሁኔታ ከተጋለጠ በኋላ ሊያስከትላቸው የሚችላቸው የጤና ችግሮች በርካታ መሆናቸው ይታወቃል። ቅድም ወዲያውኑ የሚታዩትን ያ ሰው በቂ እንቅልፍ ካለማግኘቱ በረጅም ሰዓት ተኝቶም ምንም በቂ እንቅልፍ እንዳላገኘ ሰው ነገ ተዳክሞ የሚታይበት ሁኔታ ጭምር አስረድተዋል። በጤና ችግርነት ይሄ መንስኤ ሆኖባቸው የሚከተሉ ዋና ዋና የሚባሉ የህመም አይነቶች የትኞቹ ናቸው? ምንድን ነው የሚያስቸግረው የሚያስከትለው ይሄ የህመም ሁኔታ በቀጥታ አመሰግናለሁ። አሉላ፣ ቅድም በመንደርደሪያው እንደ ተናገርኩት ዋነኛ የበሽታው ማዕከላዊ ችግር ሰዎች ኦክሲጅን በቂ ኦክሲጅን ወደ ሳንባቸው ለመሳብ መቸገራቸው ነው። ያም ደግሞ እንዳልኩት በደም ውስጥ የሚመላለሰውን ኦክስጅን ይቀንሰዋል። ያም ደግሞ በብዙ ለሰውነት ክፍሎች በተለይም በተለይም ኦክስጅን በጣም በአንገብጋቢነት የሚያስፈልጋቸው እንደ ልብና እንደ ጭንቅላት ወይም አንጎል አይነቶቹ የሰውነት ክፍሎች ያ ጥረት ይኖርባቸዋል። በዚህ ምክንያት በሰውነት ውስጥ ከፍተኛ ውጥረት ይፈጠራል። እንደነ አድረናሊን ወይም ሌሎችን የውስጥ ኬሚካሎች ማምረት ይገደዳል። እነዚህ ደግሞ በጤና ላይ አሉታዊ ውጤት ነው ያላቸው። ለምሳሌ የደም ግፊት፣ አንድ ሰው በከፍተኛ የደም ግፊት ይሆናል። ብዙ ጊዜ ለመድኃኒትም አስቸጋሪ ብዙ መድኃኒቶችን የሚጠይቅ ከአንዱ ወደ ሌላው፣ ወይም የመድኃኒቱ አይነት እየተቀየረ ብዙም ደግሞ ሌላ ሌላ አይነት መድኃኒት ወይም እያንዳንድ ዶሴጁ እየጨመረ እየተሰጣቸው ሁሉ አስቸጋሪ ይሆናል ለመቆጣጠር። ሌላ ደግሞ የልብ በሽታ ይኖራል። የልብ አመታት ዝብርቅርቅ የሆነ ወይም ኤትሪያል ፊብሪሌሽን የሚባል ሃርት አታክ የምንለውን የልብ በሽታ ሁሉ ያጋልጣል። ሌሎቹን ለመጥቀስ ያህል ስትሮክ ወይም የአንጎል ውስጥ ደም መፍሰስ ይህንን የመሳሰለና ሽባነትን የሚያስከትል እንደውም በቅርብ የወጡ ጥናቶች እንደሚያስረዱት የስኳር በሽታም ከዚሁ ጋር የተዛመደ ሆኖ ይገኛል። ሌላው በተግባር የምናየው ነገር ሰዎች በእንቅልፍ ጥረስ ሲጠቁ እና መኪና በሚነዱበት ጊዜ ከፍተኛ የሆነ አደጋ ራሳቸውም ላይ ሆነ በሌላው ነጂ ላይ ብዙ ጊዜ ያደርሳሉ። እነዚህን የመሳሰሉ ናቸው። በማንኳረፍ ብቻ እንኳን ደጋግሞ የሚጋለጡ ሰዎች ባለፈው ፕሮግራማችን እንደገለጹት አብረዋቸው ያሉት የትዳር ጓደኛ ወይ ሌሎች የቤተሰብ አባላት አንድ ሰው ከፍተኛ የማንኳረፍ ችግር ባለበት ጊዜ በእርግጥ ይህ አሁን እየተወያየንበት ያለነው በእንቅልፍ ወቅት ትንፋሽ የማጠር ወይም የማጣት ችግር አለመሆኑን ማረጋገጥ እንዳለባቸው አጽንኦት ሰጥተው እያስረዱን ነው። ልክ ነው። አሉላ እንደዚሁ ብዙ ጊዜ ችግሩን የሚነግሯቸው ለበሽተኞቹ ባለትዳር ከሆኑ አብረው ያሉት ባለትዳሮች ወይም ሌሎች የቤተሰብ አባላት ናቸው። ያ ደግሞ እንደ መነሻ ይሁን እንጂ ራሱ በሽተኛው ብዙ ለውጦችን ያያል፤ የሰውነት ድካሙም፣ የመሳሰሉትን ቅድም የጠቀስናቸውን። ስለዚህ ምንም ጊዜ ሳይሰጥ ከማንኳረፍ ያለፈ እንደ ልብና ጭንቅላት ውስጥ ደም መፍሰስ፣ እንዲሁም የስኳር በሽታ፣ የመኪና አደጋ፣ እንደዚሁም ደግሞ በሚሰሩት ስራ ላይ ውጤታማ አለመሆንን የሚያስከትል መሆንን ተረድቶ በተቻለ ፍጥነት የእንቅልፍ ባለሙያ ሐኪሞችን በማግኘት የእንቅልፍ ማዕከል ሄዶ ጥናት በማድረግ ሕክምና ማግኘት ይገባል። በተጨማሪ የሰውነትን ክብደት መቆጣጠር፣ እንቅስቃሴ፣ በኤክሰርሳይዝ ወይም እንደ አመጋገብን የመሳሰሉ እርምጃዎችን በመውሰድ መከታተል ይቻላል ማለት ነው። ዶክተር ደረጀ በሽንት ተይዞ ሌሊት ከተኙበት በተደጋጋሚ ከእንቅልፍ ለመነሳት መገደድም ከነኚህ ከምልክቶቹ እንደ አንዱ ተደርጎ የተገለጸበት ሁኔታ አለ። በእርግጥ በሽንት ምክንያት ከእንቅልፍ መናጠብና መነሳት በተደጋጋሚ የሚታይበት ሁኔታ ከምልክቶቹ እንደ አንዱ ተደርጎም ሊወሰድ ይችላል። ሌሎች ምክንያቶችም ሊኖሩ ይችላሉና ልክ ነው አሉላ በዚህ በስሊፕ አፕኒያ ወይም በአየር ቧንቧ መጥበብ ና የትንፋሽ መቋረጥ ሕመም ብዙ አይነት ምልክቶች የተለያዩ ምልክቶች አሉ፣ አስቀድመን እንደገለጥ ነው። ከነዛ ውስጥ ግን አብሮ አንዱ ቶሎ ቶሎ ለሽንት መነሳት እንደ አንድ ምልክት ይታወቃል። ነገር ግን በዚህ ላይ ማስተዋል ያለብን ነገር የተለያዩ ምክንያቶች ሊኖሩ ይችላሉ። ሌሎች የበሽታ አይነቶችም አንድ ሰው በሽንት ሳቢያ በተደጋጋሚ ከእንቅልፉ እንዲነሳ ሊያደርጉ ይችላሉ ና ያደርጋሉ። ለምሳሌ በወንዶች የተለመደ ወንዶች ላይ ብቻ የሚገለጥ የፕሮስቴት ካንሰር እጢ ያለ እሱ የወንዶች እድሜ እየገፋ ሲሄድ የፕሮስቴት እጢው ሳይዝ እየጨመረ ወይም መጠኑ እየጨመረ መጠኑ እየጨመረ ስለሚሄድ የሽንት ቧንቧውን የማጥበብ ሁኔታ ስላለ ለሽንት ቶልቶሎ መነሳት አለ። ወይም በሽተኛው በሌላ ሌላ ምክንያት ለምሳሌ በድብ ድካም ወይም ብለድ ፕሬሽር ችግር ይኖራቸውና የሚያሸና መድኃኒት ይወስዳሉ። ያንን በማታ ጊዜ ከወሰዱ ለሊት መነሳት አለ። እንዲሁም ሌሎች ምክንያቶች ሊኖሩ ይችላሉ። ለዚህ የሐኪማቸውን አይተው ልዩ ምርመራ ማድረግ ይገባል። ነገር ግን ለስሊፓፕ ኒያ ወይም በእንቅልፍ ጊዜ ትንፋሽ የመቋረጥ በሽታ ምልክት ሆኖ ሊገለጥ ይችላል። በሕክምና ያልተረዳ ስሊፓፕ ኒያ የተባለው የህመም ሁኔታ ሊያስከትላቸው የሚችላቸውን መዘዞች የህመም ሁኔታዎች ነው ያስረዱን ዶክተር ደረጀ። በሕክምናው ረገድስ ምን አይነት አማራጮች አሉት? ለዚህ የህመም ሁኔታ የተጋለጠ ሰው በቤት ውስጥ ሊደረጉ ከሚችሉ ጥንቃቄዎች በዘመናዊ ሕክምና በሐኪም ሊረዱ እስከሚችሉት ድረስ እነኝን በየደረጃው ሊሞክር ይችላል። የሚሉት ካለ አንድ ዋነኛ ቅድመ ሁኔታ የሰውነት ውፍረት ስለሆነ ውፍረትን ለመቀነስ አመጋገብን መቆጣጠር፣ ኤክሰርሳይዝ ወይም እንደዚህ አካል እንቅስቃሴን በዘውትሮና በተለምዶ ማድረግ ለዚህ ብቻ ሳይሆን ለሌላም እንደሚያስፈልጉ እናውቃለን። እነዚህ ናቸው። ግን በቤት ውስጥ ሌላ የሚደረግ ብዙም አማራጭ ስለሌለ ሐኪሞቹ የሚሰጡት ትሪትመንት ህክምና ህክምና ስላለ በዛ መንገድ መግኘት ነው የሚሻለው ብዬ ላለሁ። ዶክተር ደረጀ ሳህሌ አዮ የሳንባና የእንቅልፍ ህክምናዎች ልዩ ባለሙያ፣ ለተከታታይ ውይይታችን ለጊዜው አመሰግናለሁ። እግዜር ይስጥልኝ፣ አመሰግናለሁ። አሉነ። ዝግጅታችን ይቀጥላል። ቀጣዩ የማክሰኞ ምሽት ዝግጅት ንግድና ምጣኔ ሀብት በዛሬው ንግድና መጣኔ ሀብት ዝግጅት ባለፈው ሳምንት ከኢትዮጵያው የኢንዱስትሪ ሚኒስትር ዴታ ጋር የጀመርነው ውይይት ነው የምንቀጥለው። ባለፈው ወር ማብቂያ ላይ በቤልጂየም ብራስልስ የአውሮፓ ህብረትና የአፍሪካ አህጉራዊ ጉባኤን ተንተርሶ በንግድና ኢንዱስትሪ ዙሪያ አዘጋጁ ሄኖክ ሰማግዜር የኢትዮጵያን የኢንዱስትሪ ሚኒስትር ዴታ አቶ ታደሰ ሀይን አዋይቷል። በሁለቱ አገሮች ግንኙነትና የኢትዮጵያ የኢንዱስትሪ ፖሊሲ ዙሪያ ያተኮረው ክፍል ሁለት ዝግጅት ቀጥሎ ይቀርባል። ዩናይትድ ስቴትስና ኢትዮጵያ እንዲሁም ሌሎች የአፍሪካ ሀገሮች አገዋ የሚባል ዩናይትድ ስቴትስን ገበያ ለተለያዩ የአፍሪካ ምርቶች የሚከፍት ስምምነት አላቸው። አውቃለሁ ደግሞ ከአውሮፓ ህብረትም ጋር ተመሳሳይ እንዲያውም በስፋት ገበያ የሚከፍት እንደሆነ ነው የሚገለጽለት ስምምነት አላችሁ። እስቲ ስለዚህ የንግድ ስምምነት ምክንያቱም የታሪፍና የታሪፍ ያልሆኑ የንግድ ልውውጦችን የሚያግዱ ሁኔታዎችን ከማስቀረት አንጻር እነዚህ ስምምነቶች ወሳኝ ስለሆኑ እስቲ እሱን ያብራሩልን። አውሮፓ ጋር ያለን የንግድ ስምምነት በተለይ ከአፍሪካ ሀገሮች ኢትዮጵያም ጨምሮ ያው የተለየ ድጋፍ አላቸው። እንግዲህ እንደተባለው ከአሜሪካ አገዋ በሚል የሚጠራ ሲሆን ከአውሮፓ ደግሞ ኤቭሪቲንግ በት አርምስ ይባላል። ለኮታ እና ያለ ታሪፍ ወደ አውሮፓ ከኢትዮጵያና ከተመረጡ አፍሪካን ሀገሮች መሸጥ ይቻላል፣ ያለ ኮታ እና ያለ ታሪፍ። ይህም እንግዲህ ሁሉም ምርቶች ያለ ጦር መሳሪያ ማለት ነው፣ ከጦር መሳሪያ በስተቀር ማለት ነው። ይህ እንግዲህ የአውሮፓ ዩኒየን ለአፍሪካ ሀገራት የሰጠው ማበረታቻ ነው። ትልቅ ነው። የአውሮፓ ገበያ ማለት በጣም ሰፊ ገበያ ነው። እንደ ኢትዮጵያ ያሉ ወይም ሌሎች የአፍሪካ ሀገሮች ደግሞ የዚህ ሰፊ የዓለም አቀፍ ገበያ እንዲያውም የዓለም አቀፍ ገበያውን ብናሰላ ወደ 16 ትሪሊዮን ዶላር የሚጠጋ ገበያ ነው። እዚያ ውስጥ ምርታቸውን ማስገባት መቻላቸው በጣም በጣም በጣም ትልቅ ጉዳይ ነው። አንደኛ፣ ከኢኮኖሚ እድገት አንጻር፣ ከስራ ፈጠራ አንጻር ኢትዮጵያ ውስጥ የተያዘውን ሁኔታ እስቲ ያብራሩልን ይህንን በሀገር ውስጥ የገበያ ተወዳዳሪነትን ኮምፒቲቲቭነስ የሚባለውን ለመገንባት የተያዘው ጥረት እንግዲህ ኢትዮጵያ ውስጥ እንግዲህ የኮምፒቲቲቭነስ ጉዳይ ሲነሳ ያው ተወዳዳሪ የሆነው ዓለም አቀፍ ምርትን በጥራትና በዋጋ ማቅረብ ማለት ነው። ስለዚህ ይሄ ካልሆነ ኤክስፖርት ማድረግም የሚቻልበት ሁኔታ ያለ፣ ዞሮ ዞሮ የተወዳዳሪነት ጉዳይ ያው ከጊዜ ወደ ጊዜ እየተስተካከለና እየተሻሻለ የሚመጣ ጉዳይ ነው። እና ማንኛውም ሀገርም ተወዳዳሪ ለመሆን ነው አሁን ያለው ምርጫ። በዚህ በግሎባል ኢኮኖሚ ተወዳድሮ፣ በተለይ ደግሞ በሁሉም ነገር እንወዳደራለን ብለን አንችልም። እኛ የምንለው ተወዳዳሪ የምንሆንባቸው ምርቶች አሉ። ቀደም የገለጽኳቸው ይሄ የቆዳና ቆዳ ውጤቶች፣ የጨርቅና የስፌት ውጤቶች፣ የአግሮ ኢንዱስትሪ ውጤቶች እነዚህ በተለያየ አማካኝነት እንደ ሀገር አብላጫ ማለት ኮምፓራቲቭ አድቫንቴጅ ያለን ሲሆን በእነዚህ ላይ መሰረት ተደርጎ ይበልጥ ተወዳዳሪ ሆነን እንድንሄድ ያው ከፖሊሲ ተነስቶ እስከ ሌሎች ፋሲሊቴሽን እና የድጋፍ ስርዓቶቻችን በመዘርጋት ይበልጥ ተወዳዳሪ እንድንሆን ይህ ጥረት ቀጣይ የሆነ ጥረት ነው። ከፖሊሲ ማስተካከያ እና ማሻሻያ እንደዚሁም ደግሞ ከዚህ ከኢንፍራስትራክቸር ዲቨሎፕመንት ምክንያቱም ተወዳዳሪ ለሚሆን ኢንፍራስትራክቸሩ በየጊዜው ተወዳዳሪ መሆን አለበት። የተሻለ ኢንፍራስትራክቸር መዘርጋት አለበት። ስለዚህ ይህን የሚገልጹልን ከፖሊሲ አንጻር ነው። በእርግጥም በተለይ መሰረተ ልማት ግንባታም ላይ ብዙ ተግባራዊ እንቅስቃሴዎችን ተመልክተናል። እንደ ወደ ተግባራዊ እንቅስቃሴዎቹ ብንሄድ በኢንዱስትሪው ዘርፍ ተጠቃሽ የሆነው የኢንዱስትሪ ዞኖችን ማቋቋም ነው። እስኪ ስለ እሱ ጥቂት ይግለጹልኝ። መልካም። ይህም እንግዲህ እንዳልከው ተወዳዳሪ ለማድረግ እየሄንበት ያለን ጉዞ ነው። በተለይ በቅርብ ጊዜ እዚህ ቦሌ ለሚ የሚባል አዲስ አበባ በበስተ ምስራቅ የሚገኝ ቦታ መሬት የማዘጋጀት እና ደግሞ የማልማት ከዚህም በላይ ደግሞ ኤሌክትሪሲቲ፣ ውሃ አስፈላጊው ኢንፍራስትራክቸር የመዘርጋት እንዲህ በማድረግ እና በጥሩ ዋጋ የማቅረብ ምክንያቱም እዛ ገብቶ ባለሀብቶቹ ተወዳዳሪ ሆነው አሸናፊ ሆነው እንዲወጡ የመደገፍ ነው። እንግዲህ ይሄ ኢንዱስትሪ መንደር ዝርጋታ ሁሉ ኮመን የሆኑ ፋሲሊቲዎች በአንድ ቦታ ስለሚሰጥ እዚህ ላይ ያለው ወጪ ለሚኖሩት ፋብሪካዎች የሚከፋፈል ስለሆነ ዋጋ በዩኒት ሲታይ አነስተኛ ነው የሚሆነው። ለምሳሌ ወተር ትሪትመንትም ይኖራል፣ መንገድም አክሴስቢሊቲም ይኖራል። እነዚህ አሁን በእያንዳንዱ ፋብሪካ ብናስቀምጥ እነዚህ ሁሉ እያንዳንዱ ፋብሪካ እነዚህ ሁሉ ይፈልጋሉ መብራት መያያዝ አለበት። ውሃ መያያዝ አለበት። አክሰስ ሮድ መኖር አለበት። እነዚህ ሁሉ ስታደርስ በአንድ ፋብሪካ ላይ የሚጫን ከሆነ ውድ ነው የሚሆነው። በሚኖሩት ፋብሪካዎች ግን የሚካፈል ከሆነ ደግሞ ወጪው በየፋብሪካው አነስተኛ ነው የሚሆነው። ተወዳዳሪ ማድረግ ማለት ይሄ ነው። እና ደግሞ እንግዲህ ማንም ቢሆን የኢንዱስትሪ ዞኖች መቋቋም በጣም ወሳኝ ናቸው። አፍሪካ ኢትዮጵያ ለማደግ ደግሞ ከግብርናው ጋር አብሮ ሊያድግ የሚችል የኢንዱስትሪ ዘርፍ፣ ገቢ ሊያመጣ የሚችል የኢንዱስትሪ ዘርፍ፣ የኢኮኖሚ ዋልታ የሆነ የኢንዱስትሪ ዘርፍ ያስፈልጋል። ይህንንም ከመረዳት አንጻር የኢንዱስትሪ ዞኖችን በየቦታው ማቋቋም ፈጽሞ ችግር እንደሌለው ነው። እኛም በዚህ ዝግጅት በርካታ ሰዎችን በዚህ ዙሪያ እናወያያለን እና አንዳንድ ጊዜ የሚሰጡት ምናልባት ለእርስዎና ለቢሮዎት ጠቃሚ መረጃ ሊሆን ይችላል እንዲያው ለአድማጮችም እንዲያብራሩት ስለምንፈልግ ነው። የኢትዮጵያ መንግስት ሰፊ የሆነ የብድር አቅርቦት ይሰጣል በኢንዱስትሪ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ በኢንዱስትሪ ዘርፉ በተለይ በአምራች ዘርፉ ውስጥ ገብቶ የሚሰሩ ባለሀብቶች ፈቃድም ሆነ ቦታም ሆነ የብድር አቅርቦት ተከለከልን ብሎ የሚናገር ካለ እኔ ቢሮ ድረስ ይምጣ ያሉበት ሁኔታ አለ። ግን የሚመጡት ሰዎች ቁጥር በጣም አነስተኛ እንደሆነ ጠቅላይ ሚኒስትሩ ተናግረዋል ለምንድን ነው ይሄ ሊሆን የቻለው አቶ ታደሰ ሀይሌ የሚመጡት ሰዎች እንግዲህ በተለይ እንግዲህ በሁለት ከፍለን ነው ማየት ያለብህ አንደኛ በሀገር ውስጥ ባለሀብት ማለት ነው ሁለተኛ በውጭ ባለሀብት አድርገን ብናየው የሀገር ውስጥ ባለሀብት እንግዲህ እንደምታውቀው ያለ የኢንተርፕሬነርሽፕ ብቃት ያው በጊዜው እያደገ ነው የሚሄደው ሰው ቀለል ወዳለ ስራ ማለት ንግድ መሄድ ይፈልጋል ወደ ኢንዱስትሪ የሚሄድ ከሆነ ኢንዱስትሪ ያው የሚጠይቀው ወጪ አለ፣ የሚጠይቀው ውጣ ውረድም አለ። ቀላል አይደለም። ስለዚህ ይሄን እንትን ከማለት ጊዜ ይወስዳል። እርግጥ ይሄ ማለት ደግሞ ኢንዱስትሪ ውስጥ የሀገር ውስጥ ባለሀብት የለም ማለት አይደለም። እያደገ እየመጣ ያለበት ሁኔታ ነው። ግን በሪል ስቴት በሌላም ስራ የኢትዮጵያ ፓርቲስፔሽን ኢትዮጵያውያን ባለሀብቶች ፓርቲስፔሽን በጣም ከፍተኛ ነው። ስለዚህ ይህንን ወደ ኢንዱስትሪ የማስፋት አለም አለ። ስለዚህ ሁኔታዎችን አመቻቸን የማስገባትና የመደገፍ ጉዳይ ነው የሚሆን። ውይይቱ አልተጠናቀቀም። በቀጣዩ ሳምንት ማክሰኞ በኢትዮጵያ የኢንዱስትሪ ፖሊሲ ትግበራ ዙሪያ ተጨማሪ ውይይት ያደርጋሉ። እንድትከታተሉ ከወዲሁ እንጋብዛለን። በመቀጸል ደግሞ ግብርና ፕሮግራም ይቀርባል። የመጨረሻው ዝግጅት መሆኑ ነው። ሰለሞን አባተ ነው የሚያዘጋጅና የሚያቀርበው። የመሬት ቅርምት ወይም በእንግሊዝኛ ላንድ ግራብ እያሉ ተቀናቃኞች የሚጠሩትን የዘመነኛው የመሬት ኪራይ ስሪት አካሄድና የኢትዮጵያን ተሞክሮ የፈተሸ ውይይት ሰሞኑን በዚህ በዋሽንግተን ዲሲ ተካሂዶ ነበር። መሬት ቅርምትና ሰፈራ በኢትዮጵያ ቆላዎችና ከዚያም ባሻገር የሚል ነበር የውይይቱ ርዕስ። በቀረበው ጥናታዊ ጽሑፍና በተሰጡ እማኝነቶች ላይ ተመርኩዞ የተደረገውን ውይይት ሂደት ሰሎሞን አባት አሰናድቶታል፤ እንደሚከተለው ተቀናብሯል። በውይይቱ መግቢያ ላይ የዊልሰን ማዕከል የእስያ መርሃ ግብር የደቡብና ደቡብ ምስራቅ እስያ ፕሮግራም ከፍተኛ ባለሙያ የሆኑት ማይክል ኩገልማን በእስያ፣ በላቲን አሜሪካ እና በአፍሪካ እንዲሁም በቀድሞይቱ ሶቪየት ኅብረት አባል የነበሩ ሀገሮች ውስጥ የሚታየው የመሬት ኪራይ ወይም ቅርምት አያያዝ በብዙዎቹ ሀገሮች ውስጥ የጅምላ መፈናቀልና የአነስተኛ ባለይዞታ ገበሬዎችን ያለ ማካካሻ ክፍያ ከይዞታቸው መነሳትን ማስከተሉን፣ በአንዳንድ ሀገሮች ደግሞ የውጭ የሠራተኛ ኃይል በገፍ መግባት በሀገሮች ውስጥ ቅሬታ ማስነሳቱን፣ ማደጋስካር ውስጥ ሕዝባዊ አመፅን ቀስቅሶ እስከ መንግሥት ለውጥ ማድረሱን፣ እንደ ዴው ያሉ ኩባንያዎች የመንሰራፋት አካሄዳቸውን ለማለዘብ መገደዳቸውንና ሌሎችም ድርጅቶችም ያንን አርአያ ለመከተል መወሰናቸውን በስፋት አብራርተዋል። ኢትዮጵያ ውስጥም በተለይ የህንዱ ካሮቱሪ ጋምቤላ ውስጥ የጀመራቸውን ፕሮጀክቶቹን እየዘጋ መሆኑን ገልጸዋል። የማይክል ኩገልማንን ጽሑፍ እውነተኛነት ቢያንስ በጋምቤላ እየታየ ያለውን የመንግሥትና የካሩቱሪ አለመግባባት ያረጋገጡት የአዲስ አበባ ዩኒቨርሲቲው ባልደረባ አፋና ገብረ ሰንበት ካሩቱሪ ሥራውን ለመጀመር ሲፈራረም 300000 ካሬ ሜትር ቦታ ጠይቆ እንደነበር፣ በኋላ ግን ከሰብአዊ መብቶች ተሟጋቾች ከሀገር ውስጥና ከውጭም ተቃዋሚዎች ያለመደሰት ድምፅ በመበርታቱ ምክንያት መንግሥቱ ለካሩቱሪ 100000 ካሬ ሜትር ቦታ ብቻ እንደፈቀደለትና ግማሹን ሲያለማቀሪው 200000 እንደሚለቀቅለት ቃል ቶለት ወደ ሥራ መግባቱን አስታውሰዋል። ይሁን እንጂ ካሮቱሪ ከመቶ ሺህ ካሬ ሜትሩ እስካሁን ያለማው ከአምስት ሺህ ካሬ ሜትር እንደማይበልጥ ገበያ ላይ ያላዋጣው መሆኑን እንደሚናገርና መሣሪያዎቹንም ለአነስተኛ ኢንቨስተሮች ማከራየት መጀመሩ መንግሥትን እንዳላስደሰተ ገልጸዋል። የማይክል ኩገልማን ጽሑፍ ከተሰማ በኋላ መድረኩ ለውይይት ሲከፈት በቅድሚያ ሐሳባቸውን የሰነዘሩት ታም ቲምበርግ የሚባሉ በማማከር ሥራ ላይ የተሰማሩ ባለሙያ መሬቶችን በሌሎች አገሮች ውስጥ ለመያዝ የሚንቀሳቀሱ ሰዎች የፖለቲካ ትስስር ወይም ንክኪ ያላቸው ሆነው ሲገኙ አሁን እየታዩ ያሉት የመጀመሪያ አለመሆናቸውን ጠቁመዋል። በተለያዩ ሀገሮች እንዲህ አይነቱ አሰራርም ሃምሳና መቶ ዓመታትን ያስቆጠረ ሆኖ እንደሚገኝ ጠቁመዋል። ሰዎችን እያፈናቀሉ አሉታዊ የሆኑ ማኅበረሰባዊ ውጤቶችን ማስከተላቸውን በዚህም ለስሪቱ አስጠሊታ ዝናን ማሰጠታቸውን ገልጸዋል። ይህ አይነቱ ገጽታ በበርካታ ሀገሮች ውስጥ በሚሰሩ ኮርፖሬሽኖች ላይም ያልተገባ ስም እንዲጣበቅ አድርገዋል ብለዋል። እንደሚመስለኝ ግን ብዙ ጊዜ የሚስተዋለው አሉታዊ ምሳሌ የውጭ ባለሀብት ወይም ነዋይ አፍሳሽ የሚባለው በብዙ ሀገሮች ውስጥ የሚሰራ ግዙፍ ዓለም አቀፍ ኩባንያ ሳይሆን ሙስና ውስጥ ከገባ የአካባቢ አመራር ጋር ግንኙነት ያለው ወይም በገዛ አገር ውስጥም ከነቀዘ አሰራር ጋር ባለው ግንኙነት ምክንያት አሉታዊ ዝና ያለው መሆኑ ነው። ጋዜጠኛ ካሳሁን አዲስ የመሬት ክፍፍል ጥያቄ ለአዲስ አበባ ዩኒቨርሲቲው ፋና ገብረ ሰንበት አንስቷል። ለመሆኑ መሬትን በምዕራብ ኢትዮጵያ በድጋሚ መሸንሸንና ማከፋፈል መቻሉ፣ አፋርና ሶማሌን በመሳሰሉ ቆላማ አካባቢዎች ይህንን ማድረግ አለመቻሉ ለምን ይመስልዎታል? ኢዝ ዜር አኒ አዘር ፋክተር ዛን ዘ ኮንዲሽንስ ዘ ናቹራል ኮንዲሽንስ አዘር ዛን ዛት ሜይ ቢ ፖለቲክስ ከተፈጥሮ ሁኔታዎች የተለዩ ምክንያቶች ይኖሩ ይሆን እንዴ? የፖለቲካ ምክንያት ይኖር ይሆን እንዴ? ምናልባት የምስራቁ ቆላዎች የተያዙት በግዝፈታቸው ከአስሩ ትልልቅ ጎሳዎች መካከል በሚገኙ አፋሮችና ሱማሌዎች ሆኖ ምዕራብና ደቡቡ ግን ሀብቶቻቸውን ከመንግሥት መከላከል የማይችሉ በአንጻራዊ አገላለጥ አናሳ ስለሆኑ ይሆን እንዴ? ምን ያህሉ ስ ነው የዚያ ተጽዕኖ ስፋት ይሄ ምክንያት ከሆነ ፋና ገብረ ሰንበት ሲመልሱ ምናልባት የሕዝቡ ቁጥር ምክንያት ሊሆን እንደሚችል ጠቁመው የሶማሌ ሕዝብ በብዛት ከኦሮሞና ከአማራ ቀጥሎ ሶስተኛ መሆኑን አስታውሰዋል። በዚያ ላይ የባህር በር ለሌላት ኢትዮጵያ አፋር በትራንስፖርት መተላለፊያነቷ ስትራቴጂካዊ ክልል መሆኗን፣ ደረቅ ወደብ እስከሆነችው ሞጆ ካለው ጉዞ ሁለት ሶስተኛው የሚዘልቀው የአፋር ቆላዎችን አቆራርጦ መሆኑን ጠቅሰው ለተባለው የመሬት ሽንሽንና ክፍፍል አስቸጋሪነት አስተዋጽኦ ማበርከታቸውን አቶ ፋና ገብረ ሰንበት ገልጸዋል። በመሆኑም የሀገሬው ሰው ተቃውሞ ቢያነሳ እና መንገድ ቢዘጋ ሸቀጦችን ከውጭ ለማስገባት አስቸጋሪ ሁኔታዎች ሊፈጥሩ ይችላሉ። ስለዚህ አፋር የሚገኝበት ቁልፍ ስፍራ ነው ዋነኛው ምክንያት ሶማሌ ክልል ውስጥ ደግሞ የጸጥታው ሁኔታ አሳሳቢነትም የመሬት ክፍፍል ሁኔታዎችን አስቸጋሪ እንዳደረጋቸው አቶ ፋና ገልጸዋል። ብዙ መሬት የተከራየው አሉ ፋና ገብረ ሰንበት ቤኒሻንጉልና ጋምቤላ ውስጥ ነው። ብዙ መሬት የተከራየው ቤኒሻንጉልና ጋምቤላ ውስጥ ነው። ሁለቱን ብናወዳደር እንኳ የበዛው መሬት የተከራየው ከጋምቤላ ይልቅ ቤኒሻንጉል ውስጥ ነው። ዋና ዋና የሚባሉት ሪፖርቶች ጋምቤላ ላይ ያተኮሩት በውጭ ሀገር የሚገኙ ድምፆች በልጠው ስለሚሰሙ በተለይ ደግሞ በዩናይትድ ስቴትስና ካናዳ ውስጥ የሚገኙ የአኟዋክ ሰዎች በአንጻራዊ ሁኔታ ቁጥራቸው የበዛ በመሆኑና ለጋምቤላው ጉዳይ ይህ አጋጣሚ ጆሮና እይታ በመሳቡ ይመስለኛል። ተከታዩ አስተያየት ሰጪ ቀድሞ የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ከፍተኛ አማካሪ ነበርኩ ያሉት ብራድ በርድ፣ እኔ ከማውቃቸው የልማት ስትራቴጂዎች ሁሉ ይህኛው በልማት ሥራ ውስጥ ያየኋቸውን ሦስት የአደጋ ማስጠንቀቂያ ምልክቶችን የሚያውለበልብ ነው ብለዋል። አንዱ መጥፎ ባለቤትነት ነው። ሁለተኛው ሰፈራ ነው። ሶስተኛው ደግሞ የአኗኗር ዘይን መለወጥ ነው ብራድበርድ ሶስቱንም የሚፈትሹ የጥናት ሥራዎች ጥልቀት ያላቸውና በብርቱ የሚተቹ መሆናቸውን አመልክተዋል። ለምሳሌም በዛምቤዚ ሸለቆ ውስጥ ታይቶ የነበረውን የሰፈራ መርሃ ግብር አንስተው የተለያዩ አይነት ችግሮች ተንጸባረቁበትና አንዱም የአመራር ጉድለትና ክፍተት እንደነበረ አስታውሰው የኢትዮጵያን ሁኔታ በሚመለከት ለመድረኩ ሰዎች ጥያቄ ወርውረዋል። አሁን ኢትዮጵያ ውስጥ እየተከናወነ ባለው የግብርና ልማት ውስጥ የተያዙ ብዙ ስትራቴጂዎች አሉ። መቼም አሁን ወደ ርስተ ጉልትና ገባር ስርዓት መመለስ አይቻልም። ለመሆኑ ስለ አማራጮች በንድፈ ሐሳብ ደረጃ ብቻ ያሉ ሳይሆኑ ተፈትነው የታዩ በለጋሾችና አበዳሪዎች አዋጭነታቸው የተረጋገጠ የተለያዩ መንገዶችና ስልቶች ውይይቶችና ንግግሮች ይካሄዳሉ? ወይስ ከተያዘው መንገድ የተለዩ አማራጮችን ማንሳት ወይም መምከር አይቻልም? ለብራድበርድ ጥያቄ ፋና ገብረሰንበት መልስ ሰጥተዋል። በአጠቃላይ አሉ ፋና ገብረሰንበት ሰንበት ውይይቶች ቢደረጉ እንኳ ውይይቶች ቢደረጉ እንኳ የሚካሄዱት በህዝቡ ውስጥ አይደለም። ከፍተኛ ቦታ ላይ ያሉት ፖለቲከኞች እርስ በርሳቸው ይነጋገሩና የወሰኑት ጉዳይ እንዲፈጸም ያደርጋሉ። በኢትዮጵያ ቆላዎች ውስጥ ያሉት አሰራሮች ችግር ያለባቸው በመሆናቸው ላይ አቶ ፋና ገብረ ሰንበት ከብራድ ጋር ይስማማሉ። አሁን መሬት የማከራየት ሥራ ለጊዜው ተቋርጧል። መንግሥት አሁን አዳዲስ ውሎችን መፈረም ለጊዜው አቁሟል። ባለፉት ሁለት ዓመት ተኩል ጊዜ አዳዲስ ኪራዮች አልተፈጸሙም። ይሁን እንጂ አሰራሩን ሙሉ በሙሉ አላቆሙም። ስለዚህ ተቃውሞ ረገብ ባለ ጊዜ ደግሞ እንደገና ሊጀምሩት ይችላሉ። የዊልሰን ማዕከሉ መሬት ቅርምትና የመንደር ምስረታ በኢትዮጵያ ቆላዎችና ከዚያም ባሻገር ውይይት ይቀጥላል። ቀሪውን ክፍል በሌላ ዝግጅት ይዤለው መለሳለሁ። ጤና ይስጥልኝ። አድማጮች፣ ፕሮግራማችንን ከማጠቃላችን በፊት አጠር አጠር ያሉ ዜና እናሰማለን። ዩክራይን ጊዜያዊ ፕሬዚዳንት ምስራቅ ዩክራይን የሚገኙ የመንግስት ህንፃዎችን በተቆጣጠሩ አፍቃሪ ሩሲያ ኃይሎች ላይ እርምጃ መውሰዳቸው ተነገረ። ኦሌክሳንደር ቱርቺኖቭ ዛሬ ማክሰኞ ለምክር ቤት አባላት ሲናገሩ የመንግስት ወታደሮች ዶኔስክ ውስጥ በሚገኙ አፍቃሪ ሩሲያ ኃይሎች ላይ እርምጃ መውሰድ መጀመራቸውን ተናግረዋል። የጠፋውን የማሌዥያ አውሮፕላን ለማግኘት የቻይና የቴክኖሎጂ ብቃት አስተማማኝነቱ አጠያቂ መሆኑን የኒውዮርክ ታይምስ ጋዜጣ በመዘገቡ ቻይና ቁጣዋን በሰላ ሂስ ገልጻለች። የቻይና መንግስት መርከቦችን፣ አውሮፕላኖችንና ሳተላይቶችን ጨምሮ ከ227 መንገደኞች ውስጥ 154 ቻይናውያንን ይዞ ለጠፋ አውሮፕላን ፍለጋ ከፍተኛ የሰውና የገንዘብ ኃይል መመደቡ ይታወቃል። የፌዴራሉ አቃቢ ሕግ ከሁለት ወራት በፊት የኢትዮጵያ አየር መንገድ ንብረት የሆነውን አውሮፕላን ወደ ጄኔቫ ከተማ የወሰደውን ረዳት አብራሪ ሀይለመድን አበራን በማገት ወንጀል ከሷል በመቶ ሺዎች ዩሮ የሚገመት ጉዳት መድረሱም በክሱ ላይ ተመልክቷል። በሊቢያ የዮርዳኖሱ አምባሳደር ትሪፖሊ ውስጥ በታጣቂዎች መታፈናቸው ተሰማ። በጥቃቱ የአምባሳደሩ ሾፌር ቆስሏል ተብሏል። ታጣቂዎች ሰሜን ምስራቅ ናይጄሪያ ውስጥ በሚገኝ የሴቶች ትምህርት ቤት ሁለት መቶ ተማሪዎችን አገቱ። የአይን ምስክሮች እንዳሉት ቦርኖ ክፍለ ሀገር በምትገኘው ቺቦክ ከተማ ጥቃት ያካሄዱ ታጣቂዎች ዛሬ ማክሰኞው ነው በጠራራ ፀሐይ ጠለፋውን ያካሄዱት። ግብጽ ዋና ከተማ ውስጥ የፈነዳ ቦምብ ሁለት የፖሊስ መኮንኖችን ማቁሰሉ ታወቀ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በየዕለቱ ከምሽቱ 3 እስካሁን አራት ሰዓት በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም የዛሬ ማክሰኞን እዚህ ላይ ፈጽሟል። ነገ ረቡዕ ቀደም በሚለው ፕሮግራም ከምሽቱ 1 እስከ 1 ተኩል፣ ከዛም በመደበኛው እንዲህ እንዳሁኑ ከ3 እስከ አራት ሰዓት በምናቀርበው ፕሮግራም እንገናኛለን። የምንለው እኔ አዲሱ አበበና እኔም ቆንጅት ታየንን ፕሮግራማችንን የመራልን ቴሌላይን ባክ ነው። በእኛ በኩል ሰላም፣ ደህናደሩ የትግርኛ ፕሮግራም ይቀጥላል።